የኢትዮጵያን ሕገ መንግስት አንቀጽ 39 መሰረት በማድረግ ሰሜን ጎንደር የሚገኘው የቅማንት ሕዝብ ላነሳው የራስን እድል በራስ የመወሰን ጥያቄ የክልሉ መንግስት ተገቢውን መልስ በመስጠት ፈንታ እስራት ወከባና ግድያ እየፈጸመበት ነው ሲሉ ተቀማጭነታቸው እዚህ ዩናይትድ ስቴትስ የሆነ የቅማንት ተወላጆች ቅሬታቸውን እያሰሙ ነው። በዚህ መነሻነት ትላንት ባስተላለፍነው ዝግጅት ይህን አቤቱታ ካቀረቡና ችግሩ ስለመድረሱ መረጃ አለን ያሉ ሶስት የቅማንት ተወላጆችን አነጋግረናል። የቅማንትን ባህላዊ መልክዓ ምድራዊና ታሪካዊ አኗኗር በተመለከተ ከአንቀጽ 39 ጋር ተያያዥነት ስላለው ጥያቄያቸውም አንስተን ተወያይተናል። በዛሬው ክፍል ሁለት ዝግጅት በክልሉ መንግሥት ተፈጸመብን በሚሏቸው በደሎች ላይ በማትኮር ከስፍራው ማለትም ከጎንደር ያነጋገርናቸውን የሁለት የቅማንት ተወላጆች ምስክርነት እንሰማለን። አዲሱ አበበ ነው ያወያያቸው። አዎ፣ ትናንት የቅማንትን ብሔረሰብ አኗኗርና ባህል እንዲሁም ስላነሱት የማንነት ጥያቄ ከእንግዶቼ ጋር ተወያይተናል። ህገ መንግሥታዊ መብት አኳያ ባነሱት ጥያቄ ዙሪያ ብንወያይም ታዲያ ያ ሁሉ ግን ዋናውን ጉዳይ ማለትም ደረሰብን የሚሉትን ችግር መነሻና ምክንያት በወጉ አልፈተሸም። ቅማንት አማራ ነው አይደለም፣ የአንቀስ 39 መብቱ ተጥሷል ተከብሯል አንገብጋቢው ነጥብ ያ ባይሆንም፣ ትናንት ሄደንበታል። ዋናው ጉዳይና ነጥቡ ለምንድን ነው ሰው የሚገደለው? ሰው መብቱን በመጠየቁ ለምን ይንገላታል? ለምን ይሰደዳል? ይሄ ነገር በውይይት ሊፈታ ሲገባው፣ በአንድ ክፍለ ሀገር ህዝብ መካከል ለምንድን ነው መለያየትና በክፉ መታየት የተፈጠረው? ማን ነው የዚህ ነገር አራማጅ? በእነዚህ ወቅታዊና አሁን በሚታዩ ችግሮች ዙሪያ ነው መዋየት ያለብን። እናም ዛሬ ያንን ነው የምንመለከተው። ከዚያ በፊት ግን አንድ ነጥብ አለ ከትናንቱ ውይይት በእንጥልጥል የቀረ የሲያትል ዋሽንግቶና እንግዳይ ወይዘሮ አበባ ተፈሪ የቅማንት ሕዝብ አንቀጽ 39 የሚጠይቀውን መስፈርት በሙሉ ያሟላል፣ የራሱ ቋንቋ፣ የራሱ ባህል ወዘተረፈ ያለው ነው ማለት ሲጀምሩ ውይይቱ ተቋርጧል። በሰዓት እጥረት የዚያን ዝርዝርና ስለ ወቅቱ ጦርነትን ባጭሩ ተናግረው ወደ ዛሬዎቹ እንግዶች እናልፋለን። እሺ ወይዘሮ አበባ እኔ አሁን እያልኩ ያለው መስፈርቱን ስላሟላ ነው። ፌዴራል ገቨርንመንቱ አስጠንቶ የራሱን ጥናት የፈቀደላቸው የፌዴራል መንግስቱ አስጠንቶ ከተፈቀደ በኋላ ለምን ተከለከለ ነው። ከተፈቀደ በኋላ የክልል መንግስቱ እኛ እንፈታላቸዋለን ለእኛ መለሳችሁ ስጡን ብለው ወስደው ነው አርባ ሁለት ቀበሌ ብቻ ይገባችኋል ሌላ አይገባችሁም ብለው፣ አሁን ጦርነቱ በሱ ምክንያት ነው። ከመቶ ሀያ ስድስት ከመቶ ሀያ ስድስት ቀበሌ ካልኖረ አርባ ስድስቱን ቀበሌ ስንዴት ፈቀዱ? ስንት ጊዜ ሆነ? አሁኑ በዚህ ጥያቄ የተነሳ ለብዙ ጊዜ አንዳንዴ ዝም ብለው ሲታሰሩ ስራቸው ሲፈናቀሉ ምናምን ቆይተዋል። በጣም ግን ጦርነት የተጀመረው በሰኔ ላይ አይከል የተጨፈጨፉት ፌዴራል ፈቅዶልናል መልስ ይሰጥም ብለው እንትን ሲሉ ገበያ ላይ የጨፈጨፏቸው እንግዲህ ሰምታችሁ አሁን ደንበኛ ጦርነት የሆነው በአይከል በጭልጋ በጮንጮቅ በሮቢት ትክል ድንጊያ እንዲሁም በየአካባቢው ማውራ ማውራ ነው። እንግዲህ ህጻናቶች የታረዱት እዛ አካባቢ ጎንደሮች ማርያም እና ጋባገል አገር ድረስ በመሄድ አሁን ቤታቸው ነው እንግዲህ ጦርነቱን የጀመሩባቸው ማለት ነው። አድማጮች ማን ይመስክር የነበረ ነውና ከጎንደር ካነጋገርኳቸው እንግዶቼ ጋር ላስተዋውቃቸው። ሱራፌል እባላለሁ። ሱራፌል ማናሉኝ? አሉኝ ቢረዳ። የት ነው የሚኖሩት? ጎንደር። የት ጎንደር? የት አካባቢ ጎንደር? ከተማው ነው የምኖረው። ቅማንት ነው። ቅማንት ነዎት? በማንነት ግን ያው ዞሮ ዞሮ የቅማንት ብሔረሰብ ራሱን የቻለ ነው፣ የአማራ ብሔረሰብ ደግሞ ራሱን የቻለ ነው። ምንድን ነው በቅማንት ብሔረሰብ ላይ ተፈጠረ የሚባለው ችግር? የቅማንት ብሔረሰብ ጥያቄ የማንነትና የራስ አስተዳደር ጥያቄ ነው። ጥያቄው እንደ ሌሎች ብሔር ብሔረሰቦች ፈቀድልኝ የሚል ያው ሕገ መንግስታዊ ጥያቄ ነው የቀረበው። የአማራ ክልል ምክር ቤት ባለፈው ዓመት የማንነትና የራስ አስተዳደሩን ያው ከብዙ ጊዜ ማጉላላት በኋላ ጥያቄውን መልሷል። ማለት ተፈቀደ ነው የሚሉኝ ተፈቅዶ አላ ቅማንት ብሔረሰብ ደስ ብሎት እንደ ትልቅ ነገር ነው የተቀበለው። ግን የቀረው ነገር ምንድን ነው? ከተጠየቁት ወረዳዎች ውስጥ እና ቀበሌዎች ውስጥ አርባ ሁለት ቀበሌ ብቻ ፈቅደናል የሚል ስለሆነ ይሄን ነው ህዝቡ ያልተቀበለው የነበረው በወቅቱ። በዚህ ምክንያት እየደረሰባቸው ያለው ችግር ምንድን ነው? በትክክል እስቲ ግለጡልኝ። በተለይ አሁን በዚህ ኮሚቴ ሆነው በሚሰሩ ሰዎች፣ በባለሀብትነት የሚንቀሳቀሱ ግለሰቦች ላይ የማዋከብ ከቦታቸው እንዲፈናቀሉ የማድረግ እንዲ እንደ አይነት ነገሮች የግድያ እንትኖች ሁሉ እንዳሉ ነው። ያው ያው እንደ አንድ ግለሰብ እዚህም በቅርበትም ስላለው የምሰማው ነገር እሱ ነው። የተገደሉ ሰዎች ስም ቢቻል ይኖረታል። አቶ ስራት፣ እሱ መረጃ የለኝም ግን በሰኔ ስድስት ላይ ባለፈው አመት ሁለት ሰባት ዓመተ ምህረት ጭርጋ ወረዳ ላይ ወደ ስድስት ሰዎች እንደሞቱ መረጃ ኢንፎርሜሽን አለኝ ከዛ ውጪ ከዛ ወዲህ ደግሞ አሁን በሰሞኑ የተከሰተ አንድ ችግር ነበር። በዛም በርካታ ሰዎች እንደሞቱ ከመኖሪያ ቦታቸው ሲሆን እንደተፈናቀሉ ኢቭን እስካሁን ድረስ ከስድስት ወር እና ሰባት ወር በላይ ወደ ቤታቸው ያልተመለሱ እንዳሉ ያው ኢንፎርሜሽኑ አለ። ግን የታሰሩ ሰዎችስ ቤት ንብረት ጥለው የተደብቁና የሸሹ ሰዎች ስም ወይም ዝርዝር ያውቃሉ? ስም ዝርዝር፣ የተወሰነ አንድ ሁለት ሰዎች ካልሆነ በሙሉ ዝርዝራቸውን አላውቀውም። ግን ያው በእርግጠኝነት ተሰደዱ፣ የታሰሩ አሉ። ወደ አስራ ሰባት ሰዎች አሁን ን ያለ ፍርድ ቤት ቀርበው ክስ ሳይመረት ሳይመሰረትባቸው ለበርካታ ጊዜ በእስር ቤት የመቆየት እንዲንዳያ ነገሮች አሉ ያው እሱ ደግሞ በህግ የተያዘ ጉዳይ ነው የጠበቃ ብሔረሰብ አቋቁሞ ያው በህግ ክርክር ላይ ያሉ ሰዎች አሉ እርስዎ ምንም አልደረሰቦትም ጎንደር ውስጥ ነው የምኖረው ብለውኛል መሀል ጎንደር እኔ ምንም አልደረሰብኝም ቀጣዩዋ እንግዳየም ከዚያው ከጎንደር ናቸው በየነ ይነጋ ይባላሉ የት ነው የሚኖሩት አሁን ጭልጋ አካባቢ ነኝ። የቅማንት ሰው ነዎት? አዎ፣ ቅማንት ነኝ። ምንድን ነው ያለውን ሁኔታ እርስዎ በደንብ ያውቃሉ፣ እስኪ ይንገሩኝ። መብታችን ይሰጠንና ያው ሁሉ ብሔር እንደተሰጠው ይከበርልን፣ ራስ በርሳችን እንስተዳደር የሚለው ጥያቄ ያው የሁሉም ጥያቄ ነው። ከህፃን እስከ አዋቂው ድረስ ጥያቄው በሚነሳ ጊዜ ሁሉ ጥያቄ ያነሱን ሰዎች በሙሉ ጠሉብን። በቃ አሁን የኮሚቴ አባላት ይህን ጥያቄ ያስመልሳሉ ብሎ ህዝብ የወከላቸውን ሰዎች በቃ መግቢያ መውጫ ሳጣ፣ በአንዳንድ የመንግስት ሰራተኞች፣ መምህራኖች ምናምን ይህን ጥያቄ በመድረክም ሲያነሱ እንዲሁ በሀሳብም ሲዋዩ በተገኘ ይዞ ማሰር መደብደብ ነው ማሰደድ ነው። በቃ አሁን ኮሚቴው ሲሰደድ ህዝቡ አጠቃላይ በጣም ተበሳጭ ኮሚቴ ነበረ። አዎ የዚህ ጥያቄ ህዝብ የመረጣቸው የወከላቸው ጥያቄውን የሚያስመልሱ ወደ መንግስት ቢያቀርቡ የኮሚቴ አደረጃጀት ነበረ። አሁን ኮሚቴውን በሙሉ በቃ አን እየሆነ በቃ አሁን ፈረሰ። ኮሚቴው ያው በቃ ፈረሰ ማለት ነው። አሁን ፈርሷልኝ። አሁን አቋሙ የለም። ዝም ብሎ ህዝቡ ነው የሚንጫጫው፣ ከላይ እስከታ ህዝቡ ነው የሚንጫጫው እንጂ ኮሚቴዎች አሁን በቃ ተደብቀው በየገጠሩ በየዘመዱ እየተሽለኮለኩ ነው ያሉት። ተስራቸው እየተባሩ የተገኙትም ታስረዋል። የሞቱም አሉ፣ የተገደሉ ሌሎችም። አሁን በዘመድ በገጠር ያሉትም እየታደኑ ነው ያሉት። አሁን ዝም ብሎ በቃ ህገወጥ የሆነ ማደኛ አውተናል ይላሉ። ማደኛ አልባ የተገኙትም ደግሞ ማደኛ አልወጣባቸው የምንላቸው ከተገኙ መታሰር ነው። ከትላንትና ባለው ተማሪዎች ይታሰራሉ። መምህራኖቻችን ይፈቱልን፣ የተሰደዱት ይምጡልን ሲሉ ፈርተው የተደበቁ መምህራን አሉ። እነሱም ይምጡልን ሲሉ ተማሪውንም ማሰር ነው መደብደብ ነው። በጣም ከባድ ነው፣ ወከባ ነው። በቃ አሁን እንዲያው ጥያቄው ብዙ ጊዜው ነው ግን ከሰኔ ስድስት ወዲህ ያለ ነው። ኑሮ ግን ኑሮ አይባልም። አሁንም ድረስ ድብደባው አለ፣ ሽብሮ አለ። እንዲያው ምን ማድረግ እንዳለብን እንዲያው ከባድ ነው በጣም እስረኞች። በጭልጋ ሀያ ሁለት ሰዎች ታስረው ከምጡን ከርመዋል ሰንጆ አምስት ወራቸው ነው። ነሐሴ አካባቢ ደግሞ ከዩኒቨርሲቲ ክረምት የሚማር መምህራን ደግሞ እንዲሁም እሱም ኮሚቴ ነበረ በሚል ፈተና ላይ እንዲሁ አሸብረው አንስተዋስረውታል አስረውታል። ሀያ ሶስተኛ ከዛ በቃ እስካአሁንም ድረስ ምንም ለውጥ የለም። ስርዓቱ ጨምሯል። ተማሪዎችን በርካታ ተማሪዎች ታስረዋልኝ። አሁን ራሱ ቁጥሩን መናገር እለት ከእለት ስለሚጨመር ቁጥሩን መናገር አይቻልም። መተማ ላይ አሁን በእንደ ውሻ ጠብቀው ነው ያሉት። አሁን ህዝቡ አርሶ አደሩ ምህር አይሸክፍም። አሁን ዛሬ አዝመራው ሜዳ ላይ ቀርቷልኝ። ጤፍ አይታጨድም ሳይገኝ ታሊታ ጭዶ በወግ አልተረገፈም። ሁሉ ሰው በቃ ልጆቻችን ሳይገሉ እኛ በሩ ላይ በጀመሪያ መሞት አለብን በሚል አርሶ አደሩ ዝም ብሎ በሜዳው ፈሶ ነው ያለው። አዝመራው መሸከፍ ትቶ ና ለአርማጭ ሆን፣ በተመሳሳይ ለአርማጭ ሆ አሁን ማውራ አካባቢ በርካታ ሰዎች ነው የተጎዱብን። ሰሞኑን አሰቃቂ ነው በጣም ከእርሶ ቤተሰብ በኩል የተደረሰ ችግር አለ? ይ ያው፣ ሁሉም ቤተሰብ ነው በቃ አሁን፣ እርታሶን ወንድሞቻችን አሉ። ትዳር አለሁት ትዳር የለኝም። የማውራ ነኝ። የሁለት ልጆች እናት ነኝ። የማውራ ነኝ። ልጆች ደህና ናቸው? አቤት ልጆች አሉ፣ ደህና ናቸው። ችግር አልደረሰባቸውም። ደህና ናቸው፣ አሁን አሉ። ያው ከኔ ተነጥለው ነው ያሉት። እኔም አሁን በቃ ብገኝ ሞት ይሆናልኝ፣ ጥያቄውን በመድረክ ብዙ ጊዜ ስለማነሳ በስብሰባ ዝም ብዬ፣ በቃ አሁን ቤቴ ላይ ማደር አልችልም። በየቦታው እየተዘዋወርኩ በዘመድ በገጠር ነው የምኖረው። በጣም ከባድ ነው። አሁንም ጦሩ እንደተቀመጠ ነው። በአካባቢ ጉባኤ ጀጅ ገቢትን ለመደብደብ አንድ መንጋ ጦር ሽንፋ ላይ ተከዝኗል። እንዲሁም ላይ አድማጭ ሆም ትክል ደንጌ አካባቢ አለ። ጭልጋም በለት በለት በቃ እንዲያው እንዳሸን ነው የሚያፈሉት። እኔ ከየት ሟጥጠው እንደሚያመጡት ተዋቅም። ይሄ ልዩ ኃይል የሚባል የታጠቀ ኃይል በቃ በየቦታው እያስጨነቀ በተናጠለ አንዳንድ ሰዎችን ሲያገኝ እየደበደበ የእስር እስር ቤት አሁን እስር ቤቱ አልችል እስከሚል ድረስ ነው። ጭልጋ አሁን ተጨንቆ ነው ያለ። እስር ቤቱ በጣም ከባድ። እንግዶችን በሙሉ አመሰግናለሁ። አድማጮች የመንግስትን አስተያየት በተለይም ከክልሉ ባለስልጣናት በኩል ለማግኘት ከትናንት ትናንት ጀምሮ ባሉኝ ስልኮች ሁሉ ያደረግኩት ሙከራ አልተሳካም። እንቀጥላለን፣ እንዳገኘን እናቀርባለን። ይመለከተናል የሚሉ አካላት እንደሚተባበሩንም ተስፋ እናደርጋለን። ለአሁኑ ሰላም